የኬንያ ጸጥታ ባለስልጣናት በሶማሊያ አማጽያን ቡድን አሸባብ አንጻር የሚያካሂዱትን ትግልና መዘዙን አስመልክቶ የመብት ተሟጋቹ ድርጅት ሂዩማን ራይትስ ዎች ትናንት አንድ ዘገባ አውጥቷል። ኬንያውያን የጸጥታ ኃይላት ሽብርተኝነትን ለመታገል የሚጠቀሙበት ዘዴያቸው በተለይ ባለፉት ሁለት ዓመታት በመዲናይቱ ናይሮቢ እና በሰሜን ምስራቃዊ የሀገሪቱ አካባቢ ቢያንስ 32 ዝርያቸው ከሶማሊያ የሆኑ ኬንያውያን ለተሰወሩበትና 11 ካለ ፍርድ ለተገደሉበት ድርጊት ተጠያቂ መሆኑን የመብት ተሟጋቹ ድርጅት ሞትና መሰወር የሚል ርዕስ በሰጠው 87 ገጾች በያዘው ዘገባው ብርቱ ክስ ሰንዝሯል። 11ዱ ኬንያውያን በዚህ በተያያዘው አውሮጳዊ 2016 ዓ ም ተገድለው የተገኙት ለጥያቄ በፖሊስ ቁጥጥር ስር ከዋሉ በኋላ እንደነበር የድርጅቱ ዋና ስራ አስኪያጅ ኬኔት ሮት ገልጸዋል። ሁማን ራይትስ ዎች በሰሜን ምስራቃዊ ኬንያ ሰዎች ሳይታወቅ የሚሰወሩበት አስደንጋጭ አሰራር መኖሩን ደርሶበታል። ብዙዎቹ የዚሁ አሰራር ሰለባዎች ዝርያቸው ከሶማሊያ የሆኑ ኬንያውያንና ሙስሊሞች ናቸው። ሰለባው ምንም እንኳን በፖሊስ ጣቢያ ውስጥ መኖሩ ባይመዘገብም ወደ ፖሊስ ጣቢያ እንዲመጣ ይደረጋል። ኬንያ በአሸባብ አንጻር ክትትሏን ያጠናከረችው የአማጺው ቡድን እንደ ጎርጎሪዮሳውያኑ የዘመን ቀመር በ2015 ዓ ም የጋሪሳ ዩኒቨርሲቲን አጥቅቶ 140 ተማሪዎችን ከገደለ በኋላ ነው። የመብት ተሟጋቹ ድርጅት ባለስልጣን ኬነት ሮት እንዳመለከቱት ሽብርተኝነት አሳሳቢ ስጋት ቢደቅንም ካለፍርድ የሚፈጸም ግድያ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ሽብርተኝነት ለደቀነው አሳሳቢ ስጋት መልሱ ሰዎቹን ማሰር፣ ክስ መመስረትና ለፍርድ ማቅረብ ይሆናል እንጂ እንዲሰወሩ ማድረግ አይደለም። ይህ ክትትሉ ባተኮረባቸው ማህበረሰቦች ዘንድ ጥላቻ እንዲስፋፋ ነው የሚያደርገው። አሸባብም የሚፈልገው ይህንኑ ነው። የሁማን ራይትስ ዎች ተመራማሪ ኬንያዊው ኦሲየን ኦኛ ያሙያ በጦር ኃይሉ ተሽከርካሪ ይጓዙ በነበሩ አራት የኬንያ መከላከያ ኃይል አባላት የታሰሩት ኖር አብዲ ዋሂድ ዲስ የተባሉ አንድ ሙስሊም ባለመደብር የት እንደደረሱ ሳይታወቅ ስለተሰወሩበት ድርጊት ሲያስታውሱ እንዲህ ነበር ያሉት። የአብዲ ዋሃድ አስከሬን ከታሰረ ከአምስት ቀናት በኋላ ባለፈው ሚያዝያ አምስት 2016 ዓ ም ተገኝቷል። የተገኘውም ከታሰረበት ቦታ 50 ኪሎ ሜትር ርቆ ባለው ፊኖ በተባለ ቦታ ነው። አስከሬናቸው ሶስት ጊዜ በጥይት ማለትም ራሳቸውና ሁለት ትከሻዎቻቸው ላይ ተመተው እንደተገደሉ ያሳያል። በኬንያ ከአሸባብ ጋር ግንኙነት አላቸው ተብለው የተጠረጠሩ ሰዎች በጦርና በጸጥታ ኃይላት ከታሰሩ በኋላ ክስ ሳይመሰረትባቸው አንዳንዴ ብዙ ዓመታት እንደሚያልፉ ወይም የት እንደተወሰዱ ሳይታወቅ በዚያው ተሰውረው እንደሚቀሩ፣ ዘመዶቻቸውም የት እንዳሉ መንግስትን ቢጠይቁም እንኳን መልስ ሳያገኙ እንደቀሩ የሂዩማን ራይትስ ዎች ዘገባ አሳይቶ ከአልሸባብ ጥቃት ከለላ ሊደረግለት በሚገባው በሰሜን ምስራቃዊ ኬንያ በሚኖረው ሕዝብ ላይ የሚፈጸመው በደል ትልቅ ወንጀል ከመሆኑም በላይ በጸጥታ ኃይላት አኳያ ፍራቻና ጥርጣሬ እንደሚፈጥር ገልጿል። ሂውማን ራይትስ ዎች ሞትና መሰወር የሚለውን ኬንያን የተመለከተውን ዘገባውን ያወጣው በጋሪሳ በዋጂያና በማንዴራ የሚገኙ 117 ሰለባዎችንና የአይንማኞችን አነጋግሮ ሲሆን ለኬንያ ፖሊስ፣ ለጦር ኃይሉ፣ ለመከላከያውና ለሀገር አስተዳደር ሚኒስትሮች እንዲሁም ካለ ፍርድ በሚፈጸመው ግድያና ሰዎች በሚሰወሩበት ወንጀል እጃቸው አለበት ለተባሉ ወገኖች ሁሉ ማብራሪያ በመጠየቅ ደብዳቤ ቢጽፍም እስካሁን መልስ አለማግኘቱን ገልጿል።